የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በአሁኑ ወቅት ግጭቱ በትግራይ ክልል የሚካሄደውን የሰብአዊ እርዳታ አቅርቦት እንቅስቃሴ ያስተጓጉለበት እንደሆነ የተባበሩት መንግስታት ድርጅት ገለጠ። የሰሜኑ ጦርነት ጉዳይ የዛሬ ረቡዕ መረጃ ደርሶናል። በዕለቱ አብርስ ይቀርባል። ጦርነቱ ከሀገረሻ ወዲህ ከትግራይ ምዕራብ ዞን 472 ሺህ ነዋሪዎች መፈናቀላቸውን የክልሉ ማህበራዊ ቢሮ ገልጧል። በሌላ በኩል በግጭቶች ሳቢያ ከኦሮሚያ ክልል ወደ አማራ ክልል የሚፈናቀሉ ሰዎች ቁጥር ማሻቀቡን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦች አስታውቋል። ሌሎች በወቅታዊ ዜናዎች ላይ የተጠናቀሩ ዘገባዎችና ቅንብሮችም ይዘናል። ረቡዕ ጥቅምት 9 2015 ዓ ም ጤና ስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ የዕለቱ አቀናባሪ ብርሃን ኃይሉ የስርጭት መሐንዲሳችን ደግሞ ቢል ብራደር ነው ከሌሎች የምሽቷ አዘጋጆች ጋር በመሆን እስከ አራት ሰዓት ድረስ አብረናችሁ እንዘልቃለን አሁን የሰዓቱን የዓለም ዜና ከእንግድ ወልዴ መልካም ምሽት ጤና ይስጥልኝ ክብራትና ክብራን እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግድ ወልዴ ነኝ በባሌ ዞን ሶስት ወረዳዎች በተከሰተው የኮሌራ በሽታ የአምስት ሰዎች ህይወት ማለፉን የዞኑ ጤና መምሪያ አስታወቀ። የባሌ ዞን ጤና መምሪያ ኃላፊ ሰይፈዲን መሐመድ ወረርሽኙ በሶስት ወረዳዎች መከሰቱን ገልጸው አሁንም የጤና ባለሙያዎች ወረርሽኙን ለመቆጣጠር ድጋፍ በመስጠት ላይ መሆናቸውን ለአሜሪካ ድምፅ ተናግረዋል። በተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ዩኤን ኦቻም በበኩሉ በዞኑ የኮሌራ ወረርሽኝ መቀስቀሱን አመልክቷል። ገልሞ ዳዊት ተጨማሪ አለው። ላለፉት ሳምንታት በባሌ ዞን በተከሰተ የኮሌራ በሽታ አምስት ሰዎች መሞታቸውን የባሌ ዞን ጤና መምሪያ ኃላፊ አቶ ሰይፍዲን አህመድ ለአሜሪካ ድምፅ ተናግረዋል። አምስት ሰዎች ህይወታቸው አልፏል። ከእነዚህም ሕፃናት አዛውንትና በምግብ እጥረት የተጎዱ ሰዎች ይገኙበታል። ሟቾቹ የበርበሬና የሐረና ቡሉቅ ወረዳ ነዋሪ የነበሩ ናቸው። በሽታው በወረሽኝ መልኩ መከሰት ከጀመረ አንድ ወር መሙላቱን ያብራሩት አቶ ሴፍርድን የኮሌራ ወረሽኝ በዞኑ በ2009 በ2013 እና በ2014 ተከሰቶ እንደነበረም አስታውሰዋል። በ2014 በሶስት ወረዳ በ16 ቀበሌዎች ውስጥ በአጠቃላይ ወደ 227 የሚሆኑ ሰዎች ላይ በሽታው ታይቷል። መታየት ከጀመረም ከአንድ ወር በላይ አስቆጥሯል። ነገር ግን በሽታውን ለመቆጣጠር በተደረገው ስራ በደሎመናና ሐረና ቡሉቅ ተከስቶ የነበረው ወረርሽኝ በቁጥጥር ስር ውሏል። አሁን ክስተቱ ያለው በበርበሬ ወረዳ ነው። አሁን ተኝተው በመታከም ላይ ያሉት ሰዎች ሦስት ብቻ ናቸው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ በባሌ ላይ ስለተከሰተው የኮሌራ በሽታ ባለፈው ሰኞ መግለጫ አውጥተዋል። እንደ ጽህፈት ቤቱ መግለጫ የኮሌራ በሽታ በመጀመሪያ በባሌ ዞን ሐረና ቡሉቅ ወረዳ በነሐሴ 21 2014 መታየቱን በመስከረም 28 2018 ደግሞ በበርበሬ ወረዳ ቀጥሎም በቅርቡ በደሎመና ወረዳ በቡርቃ ተፈናቃዮች መጠለያ እንደታየ ጠቅሷል። የበሽታው መንስኤ ንጽህናው ያልተጠበቀ ውሃ መሆኑንና ገዳይነቱም ከ2 በመቶ በላይ እንደሆነ የተባበሩት መንግስታት የሰብዓዊ ጉዳዮች ማስተባበሪያ ጽህፈት ቤት ገልጿል። የባሌ ዞን ጤና መምሪያ ከአጋር ተቋማት ጋር በመሆን በሽታው ዳግም እንዳይስፋፋ ንጹህ የመጠጥ ውሃና ሌሎች ድጋፎችን ለነዋሪዎች በማድረስ ላይ መሆናቸውን አቶ ሰፈር ዲ መሐመድ ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞዳዊት ዳዊት ከምስራቅ ሸዋ ዞን አዳማ። በተመሳሳይ ዜና ካሜሩንን ከናይጄሪያና ቻድ ጋር በሰሜን በሚያዋስኑ አካባቢ የደረሰውን የጎርፍ መጥለቅለቅ ተከትሎ በተቀሰቀሰው የኮሌራ ወረርሽኝ 17 ሰዎች መሞታቸው ተገለጸ። ለመድረስ አስቸጋሪ በሆኑ መንደሮች በአንድ ሳምንት ውስጥ ሌሎች በርካታ ሰዎች ሳይሞቱ አይቀሩም የሚል ስጋትም ማሳድረዋል። የመንግስት ባለስልጣናትና የእርዳታ ድርጅቶች ዛሬ ባደረጉት ስብሰባ የሰብአዊ ሰራተኞች ከናይጄሪያ ጋር በሚያዋስነው አካባቢ ባሉ የተጨናንቁ ሆስፒታሎች እንዲሰማሩ ወስነዋል። የአሜሪካ ድምፁ ሞኪ ኤድዊን ኪንዜካ ከያውንዴ በላከው ዘገባ እንደጠቆመው ሀገሪቱን ከናይጄሪያ ጋር በከሚያዋስናት ድንበር አካባቢ በወረርሽኙ የተጠቁ በመቶዎች የሚቆጠሩ ሰዎች መኖራቸውን የጤና ባለስልጣናቶች አስታውቀዋል። እስካሁን የ17 ሰዎች ሕይወት ሲያልፍ በሆስፒታሉ በመረዳት ላይ የሚገኙ ሌሎች በአሳሳቢ ሁኔታ ላይ መሆናቸውም ተመልክቷል። እንደ መንግስቱም ገለጣ የሰብአዊ ሰራተኞች በማይደርሱባቸው መንደሮችና ከተሞች በወረርሽኙ የተያዙና ሕይወታቸው ያለፈ ሰዎች ቁጥር ከፍተኛ ሊሆን ይችላል። ሀገሪቱን ከናይጄሪያና ከቻድ ጋር በሚያዋስኑ እና ቦኮ ሀራም አሸባሪ ቡድን ጥቃት በተከታታይ የሚያደርስባቸው የሰሜኑ የአገሪቱ አካባቢዎች እርዳታ ሰራተኞች በበሽታው የተጠቁትን ለመርዳት እንዳይችሉ ማድረጉንም ባለስልጣናቱ አመልክተዋል። የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው እስከ ያዝነው ወር ድረስ ናይጄሪያን ከቻድ እና ከካሜሩን በሚያዋስኑ ሶስት ግዛቶች ከአንድ ሺህ በላይ ሰዎች ለኮሌራ ወረርሽኝ መጋለጣቸው ታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሞሮኮ ፖሊስ አገሪቱን ከስፔን ጋር ከሚያዋስነው እና ባለፈው ሰኔ ወር ድንበር አቋርጠው ለማለፍ ሲሞክሩ 23 ሰዎች ከሞቱበት ስፍራ ያገኛቸውን 25 አፍሪካውያን ፍልሰተኞች መያዙን በትናንትና ዕለት አስታወቀ። የሞሮኮ ፍርድ ቤቶች ሱዳናውያን የሚበዙባቸው በርካታ ስደተኞች ወደዚያች ሀገር በሕገ ወጥ መንገድ በመግባት እንዲሁም በጸጥታ ሰራተኞች ላይ ሁከት በመፍጠር ጥፋተኛ በሚል ከፍተኛ የእስር ቅጣት ከበየኑ በኋላ ትናንት የተያያዙት ስደተኞች ዜና የመጀመሪያው መሆኑ ነው። አንድ የፍርድ ቤት ምንጭ ለኤፍፒ የዜና ወኪል እንደተናገሩት መሊላ ስፔን አቅራቢያ ከአውሮፓ ህብረት ጋር ድንበር የሚጋራውና ለየት ባለው የአፍሪካ ድንበር ውስጥ በሚገኝ ጉሩጉ በተባለ ጫካ ውስጥ ከቻድና ከሱዳን የመጡ ቁጥራቸው 25 የሚደርሱ ፍልሰተኞች በቁጥጥር ስር ውለዋል። ባለሥልጣናቱ ፍልሰተኞቹ በሚያዙበት ወቅት ሁከት ፈጥረዋል በሚል እንደሚወነጅሏቸው ተዘግቧል። ትናንት የተያዙትም በመጪው ሰኞ አቃቢ ሕግ ፊት እንደሚቀርቡ ተገልጧል። ሞሮኮ ለአውሮፓ የፍልሰተኞች ህግ እንደ ፖሊስ እያገለገለች ነው ሲሉ ኦማር ናጂ የተባሉ የሰብአዊ መብት ድርጅት ኃላፊ ራባትን ወንጅለዋል። ባለሥልጣናት እነዚህን ፍልሰተኞች ማያዝ ሳይሆን መንከባከብ ነው የነበረባቸው ሲሉም ናጂ አክለዋል። ጉሩጉ ጫካ አፍሪካውያን ፍልሰተኞች ከፍተኛ ጥበቃ የሚደረግለትን የመሊላ ድንበር ጥሰው አውሮፓ ከመግባታቸው በፊት ጊዜያዊ ድንኳን ውስጥ ተክለው የሚቆይባት ስፍራ ነች። ባለፈው ሰኔ በአብዛኛው ሱዳናውያን የሆኑ ሁለት ሺህ ፍልሰተኞች በኃይል ጥሰው ለመግባት ሞክረው ነበር። በዚያ ሙከራ ቢያንስ 23 ፍልሰተኞች ለህልፈት ተዳርገዋል። ይህም ለአመታት ያልታየ የከፋ አደጋ ነው በሚል የሰብአዊ መብት ድርጅቶች የሞሮኮንና የስፔንን የፀጥታ ኃይሎች ከልክ በላይ ኃይል በመጠቀም ይወነጅሏቸዋል። የታንዛኒያ ፕሬዚደንት ሳሚያ ሱሉሁ ሐሳን በአገሪቱ የሕዝብ ሀብት ላይ ያለውን ጫና ለመቀነስ የአገራቸው ሴቶች ብዙ ልጅ እንዳይወልዱና የወሊድ መቆጣጠሪያ እንዲጠቀሙ ጠይቀዋል። የዓለም ባንክ ጥናት እንደሚያሳየው በምስራቅ አፍሪካ ታንዛኒያ ከሶማሊያ ኮንጎና ብሩንዲ ቀጥሎ በወሊድ ቁጥር መጠን ከፍተኛ ሀዘ የምታስመዘግብ ሀገር ነች። የፕሬዝደንት ሐሳን አቋም አሁን በሕይወት ከሌሉት ከቀድሞ ፕሬዝደንት ጃን ማጉፉሊ በተቃራኒው የቆመ ነው። ማጉፉሊ ሴቶች ወሊድ መቆጣጠሪያን ከመጠቀም እንዲቆጠቡ ያበረታቱ ነበር። የቪኦኤ ቻርለስ ኮምቤ ከዳር ኤስ ሰላም በላከው ዘገባ ፕሬዝዳንቷ ይህን ያሉት በአገሪቱ ምዕራብ ክልል ለተሰበሰቡ ነዋሪዎች ባደረጉት ንግግር ነው። የፓርቲያቸው የህዝብ ግንኙነት መሪና የሪዮተ ዓለም ጸሐፊ አስፈላጊ የሆኑት በቂ አቅርቦቶች በመኖራቸው ሴቶች ተጨማሪ ልጆችን እንዲወልዱ ማበረታታቸውን ተከትሎ የመጣ አስተያየት ነውም ተብሏል። ከተመድ የህዝብ ፈንድ ዩኤንኤፍፒኤ የተገኘው አሃዝ እንደሚያመለክተው የታንዛኒያ ህዝብ በሁለት ነጥብ ሰባት በመቶ አካባቢ በዓመት ሲጨምር ብዙ ሆስፒታሎችና ትምህርት ቤቶች የተጨናነቁ ናቸው። በርካታ ወጣቶችም ሥራ አጥ ናቸው። ከሁለት ዓመት በፊት በዓለም ባንክ የተሠራ ጥናት እንደጠቁመው በታንዛኒያ አንዲት ሴት በአማካይ አምስት ልጆች ስትወልድ ይህም በልጅነት በመዳር እና የወሊድ መቆጣጠሪያ የሚጠቀሙ ዝቅተኛ ቁጥር ያላቸው ሴቶች በመኖራቸው ነው ተብሏል። ታንዛኒያ 60 ሚሊዮን ህዝብ ሲኖራት አማካይ የወሊድ መጠኑም በዓለም ካሉት ከፍተኛ ነው። በመጨረሻም አድማጮች ዩናይትድ ስቴትስ እንግሊዝ እና ፈረንሳይ ሩሲያ ኢራን ሰር የሆኑ ሰው አልባ አውሮፕላኖችን በዩክሬኑ ጦርነት እየተጠቀመች ያለበትን ሁኔታ አስመልክቶ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አጀንዳ ይዘው እንዲነጋገርበት ጠይቀዋል ዲፕሎማቶች እንዳመለከቱት ሀገሮቹ ያቀረቡት ጥያቄ አንድ የመንግስታቱ ድርጅት ኃላፊ በዝግ ስብሰባ በጉዳዩ ላይ ቀርበው ማብራሪያ እንዲሰጡ የሚለውን ይጨምራል የዩክሬን ባለስልጣናት እንዳመለከቱት ባለፈው ሳምንት ዋና ከተማይቱን ኪቭን ጨምሮ አካባቢውን ሲደበድቡ የሰነበቱት ሰው አልባ አውሮፕላኖች ኢራን ሰር የሆኑ ሻሂድ 136 ድሮኖች ናቸው። ይሁን እንጂ ኢራን ሰው አልባ አውሮፕላኖቹን ለሩሲያ ማቀበሏን ትክዳለች። ሩሲያም በተመሳሳይ ሰው አልባ አውሮፕላኖቹን አልተጠቀምኩም ባይ ነች። በሌላ ዜና የኢስቶኒያ መከላከያ ሚኒስትር ሃኖ ፔቭኩር ለዜና ሰዎች ትናንት እንደተናገሩት በበርካታ የዩክሬን ከተሞች ላይ የድሮን ጥቃት ይኖራል ብለን እንጠብቃለን ብለዋል። ዩክሬን ሩሲያ ካሰማራቻቸው ከእነኚህ ሰው አልባ አውሮፕላኖች ገሚሱን መታ መጣሏን ሆኖም አሁንም ተጨማሪ እርዳታ እንደሚያስፈልጋት ፔቭኩር ጨምረው አመልክተዋል። የዩክሬን ባለሥልጣናት የአየር መቃወሚያዎችን በተመለከተ እርዳታ እንዲደረግላቸው ከአሁን ቀደም ለአጋሮቻቸው ያቀረቡትን ተማጽኖ ሰሞኑንም ደግመው አሰምተዋል። ከመቶ በላይ የሚሆኑ ኢራን ሰር የሆኑ ድሮኖች በኃይል ማመንጫዎች፣ በውሃ ማጣሪያዎች፣ በመኖሪያ ህንፃዎች፣ በድልድዮችና ሌሎች ኢላማዎች ላይ ማረፋቸውን የዩክሬን የውጭ ጉዳይ ሚኒስቴር አስታውቋል። የዩክሬኑ ፕሬዝደንት ጽሕፈት ቤት ኃላፊ አንድሪ የርማክ ሩሲያ የዩክሬን ጦር ኬርሶን ክልልን ሊደበድብ ነው በሚል የሐሰት መልእክት ነዋሪዎች ለቀው እንዲወጡ በፕሮፓጋንዳ ሕዝቡን እያሸበረች ነው ሲሉ ወንጅለዋል። በዩክሬን የሩሲያው አዲሱ ወታደራዊ አዛዥ ሰርጌ ሱርቮኪን ሩሲያ 24 ለተባለው መንግሥታዊ ቴሌቪዥን እንደተናገሩት ዩክሬን ድብደባ ከመፈጸማዋ በፊት ሩሲያ በኬርሶን ያሉ ሰዎችን ለማስወጣት ታቅዳለች። ኬርሶን በቅርቡ በተደረገ ሕዝበ ውሳኔ ሩሲያ ከጠቀለለቻቸው አራት ክልሎች አንዷ ነች። ይሁን እንጂ ሕዝበ ውሳኔውንና ግዛት ነጠቃውን ዩክሬንና አጋሮቿ ተቃውሞታል። ክብራትና ክብራን ለምሽቱ የያዝነው ዜና በዚሁ ተጠናቋል። እስከ ምሽቱ አራት ሰዓት አብራችን እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት፣ ጤና ይስጥልኝ። ክብራትና ክብራን እንደምን አመሻችሁ? ከምሽቱ የዓለም ዜና ጋር እንግዲህ ወሌ ነኝ በባሌ ዞን አመሰግናለሁ እንግዲ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥቅምት 92015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪያችን የቴክኒክ ችግር የገጠመን ይመስላል። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ደግሞ ቆንጅ ይታየናት የዌብና ማህበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆጊል ነው። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ልውሰዳችሁ። የዕለቱ አብይ ርዕስ የሰሜን ጦርነት ጉዳይ የዛሬ ረቡዕ መረጃ እየተሰናዳ ነው። ከዚያ ቀድሜ ግን ጦርነቱ ከሀገር ወዲህ ከትግራይ ሰሜናዊ ምዕራብ ዞን አራት መቶ ሰባ ሁለት ሺ ነዋሪዎች መፈናቀላቸውን የክልሉ ማህበራዊ ጉዳይ ቢሮ የገለጠበትን እናስቀድማለን። ይህ ቁጥር በየቀኑ በከፍተኛ ደረጃ እየጨመረ ነው ብለው ተፈናቃዮች እርዳታ እያገኙ ባለመሆኑ ከባዱ ችግር ውስጥ ይገኛሉ ነው ያሉት። ሙልጌታ አጽበሀ ከመቀሌ ተከታዩን አድርሶናል። መጪው ጥቅምት 24 2015 ሁለት ዓመት የሚሞላው ጦርነቱ ከሁለት ሚሊዮን በላይ ነዋሪዎች አፈናቅሎ ነበር ከምዕራብ ትግራይና ከኤርትራ ከሚያዋስኑ አንዳንድ አካባቢዎች ውጭ የተፈናቀሉ ወደ ቀያቸው ተመልሰው መኖር ጀምረው ነበር ሲሉ የክልሉ ማህበራዊ ጉዳይ ቢሮ የማህበራዊ ችግሮች መከላከል ባለሙያ አቶ አደራጀው ሽሻይ ለአሜሪካ ድምፅ ገልጸዋል ከ56 ቀናት ወዲህ ጦርነቱ እንደ አዲስ ካገረሸ ወዲህ በተለይ ከክልሉ ሰሜን ምዕራብ ወረዳዎች በብዛት ህዝብ እየተፈናቀለ ይገኛል ብለዋል ከሸራሮ አዲያቦ አስገደ እንዲሁም ጸለምታ አካባቢዎች ህዝቡ ከቀየው ተፈናቅሎ መጠለያ በሌለው አካባቢ ነው የሚገኘው በማለት ገልጸዋል። ጠቅላላ አሁን በሰሜን ምዕራብ ወደ አራት መቶ ሰባ ሁለት ሺህ ስድስት መቶ ሰባ የሚሆን መጠለያ ያለው ምግብ የለ ተፈናቅሎ በረሃ ላይ ነው። በየቀኑ በየሌሊቱ ሁልጊዜ ደብዳብ አለ። ከሻእቢያ የሚወነጨፍ ከባድ መሳሪያዎች አሉ። በህዝብ ላይ ነው የሚያርፈው። በእንስሳቱ፣ በህይወቱ፣ አዝርዕቱ ነው ይህንን ጉዳት የሚወርደው ያለና በየቀኑ እየጨመረ ነው። ጦርነቱ በከፍተኛ ደረጃ እየቀጠለ በመሆኑ የተፈናቃዮች ቁጥርም እየጨመረ ነው ብለው ከሺህ በላይ የሚሆኑ ህፃናትም ከወላጆቻቸው ተለያይተው ተፈናቅለው ይገኛሉ በማለትም አቶ አደራጀው ተናግረዋል። እንዲሁም በከባድ ብረት ድብደባ በንጹሐን ሰዎች ላይ ጉዳት እየደረሰ ነው ሲሉ ገልጸዋል። ለተፈናቀሉ ሰዎች እስካሁን የሚሰጥ ሰብአዊ ድጋፍም የለም በማለት ተናግረዋል። አሁን ጠቅላላ ስናየው እዛ ለህብረተሰብ ህብረተሰብ ማን የሚያግዘው ሰው የለም። ዝም ብለው በጥላስር ሁነው ምን እንደሚፈጠር እየጠበቁ ነው ያሉ። እነኚህ ማኒታሪ ኦርጋናይዜሽኖች ገብተው ቢደግፉ፣ ምክንያቱም እስካሁን ምንም የሚደገፍ ነገር የለን ህይወታቸው ስለሚፈሩ ይመስለኛል ይህንን ነው ያለው ኮንዲሽኑ ሰሜን ምዕራብ ትግራይ ትግራይ የተገባ ነው የነበረችው ስለዚህ ያገቡት ሪሶርስ አላቸው ወይ የሚለውም በግምት ውስጥ ማስገባት ይቻል ይሆናል ግን ቢያንስ የሚሰጥ እንኳን ባይኖራቸው ይሄ ሳይኮሶሻል ፈርስት ኤድ ምንለው ግልጋሎት መስጠት ግን ይችሉ ነበር ግን ይህንን ማድረግ ትንሽ አልተቻለም በተቻለ መጠን ህብረተሰቡ ቢደግፈው የሚል አስተያየት አለኝ የተፈናቀሉ ሰላማዊያን ሰዎች ዓለም አቀፍ ማህበረሰብ በአፋጣኝ ሊያግዛቸው ይገባል፣ በማለትም አቶ አደራጀው ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቅለም። አመሰግናለሁ ሙሉጌታ። አድማጮች፣ በተመሳሳይ የተፈናቃዮች ዘገባ ወደ ደሴ ነው የምናመራው። በአካባቢው ሲካሄድ የነበረው ጦርነት እየራቀ መምጣቱንና አንጻራዊ ሰላም መኖሩን ተከትሎ ቀስ በቀስ ወደ ቀያቸው የተመለሱ መሆኑን ከዋጃና ጥሙጋ እንዲሁም አላማጣ ከተሞች ተፈናቅለው የነበሩ ነዋሪዎች ተናገሩ። ወደ ቀያቸው መመለስ መጀመራቸው ቢያስደስታቸውም በአካባቢው አጋጥሟል ያሉት ሰብአዊና ቁሳዊ ጉዳት እንዳሳዘናቸውም እነኙ ነዋሪዎች ማስታወቃቸውን ገልጦ መስፍን አራጌ ተከታዩን አድርሶናል። የህወሀት ኃይሎች ታህሳስ 29 2014 ዓ ምት ነበር የዋጃ ጥሙጋና አላማጣ አካባቢዎችን የተቆጣጠሩት በተለይ ካለፈው ነሀሴ ወር ጀምሮ ወታደራዊ እንቅስቃሴ ከነበረባቸውና ሰሞኑን ግን አንጻራዊ ሰላም እየሰፈነባቸው እንደሆነ ከገለጿቸው አካባቢዎች የተፈናቀሉ ሰዎች ናቸው ቀስ በቀስ እየተመለሱ መሆኑን የተናገሩት በከተሞቹ የስልክ አገልግሎት ባይጀምርም በአምስት ኪሎ ሜትር ርቀት ላይ ወደምትገኘው ቆቦ ከተማ በመምጣት ለአሜሪካ ድምፅ አስተያየታቸውን የሰጡ የጥሙጋ የኢትዮጵያ ነዋሪዎች የህወሀት ኃይሎች ከአስር ወር በኋላ ሰሞኑን ከተሞቹንና አካባቢዎቹን ለቀው መውጣታቸውን ገልጸዋል። በጦርነቱ ምክንያት ከዋጃ ከተማ ተፈናቅለው በቆቦ በወልዲያ ደሴና አካባቢዎቹ እንደቆዩና በከተማዋ የተፈጠረውን አዲስ ሁኔታ ተከትሎ መመለሳቸውን የሚናገሩት አማረ ደሳለኝ የተባሉ አስተያየት ሰጪ በአካባቢው አንጻራዊ ሰላም ቢኖርም ከፍተኛ ሰብዓዊ ጉዳት ደርሷል ብለዋል። ዋጃና ጥሙጋ ነጻ ወጥቷል ነገር ግን አሸባሪ በነበረበት ሰዓት ከባድ መሳሪያዎችን ውስጥ ለውስጥ በየመንደሩ እያዞረ ስለነበረ በጣም ብዙ ሰው ነው የተጎዳው። ከሰላሳ በላይ ሰዎች ሙተዋል። ህጻናት ይበዛሉ። ሁለት ሁለት ህጻናት አንድ ቤት ሰው ሰዎች ህጻናት አንድ ቤት አሉ። ቁስለኛም አሉ። ያው ቁስለኛ ዛሬ ወደ ወልዲያ ያሉት ስራ ጀመረ፣ ትራንስፖርት በጋሪ እየመጣ ነው። እዛው መከላከያም ጊዜያዊ ህክምና እያደረገላቸው ነው ያሉት ቁስለኞች። በቅርብ የማውቃቸው የቤተሰቤን አካልና ጓደኛዬን የህወሀት ኃይሎች ገድለውብኛል ሲሉ ይከሳሉ። አስተያየት ሰጭው በጣም የምወደው ጓደኛዬን አጥቻለሁ። አክስት ልጆች ነበሩ፣ እነሱንም አጥ ይቻላ ምንም የሚያሳዝን ነገር ነው። እንግዲህ ያው ድር ያለመስዋዕትነት አይገኝም፣ መቀበል ነው የመጣው። ስማቸው ከመጥቀስ የተቆጠቡ የዋጃ ከተማ ነዋሪ በበኩላቸው ወደ ዋጃ ዘልቀው የሞተባቸውን የማጽናናት ስራ እንደሰሩ ተናግረዋል። ተባራሪ ጥይቶች ህጻናትም፣ አረጋውያንም መምጣት እንደኛ መሸሽ ያልቻሉት ጉልበት የሌላቸው ተመትተውብና ቤቶችም ዳልመዋል። ዙሮ የጦርነት ውጤቱ ይሄ ነው፣ ኪሳራ ነው። የተጎዱትን ልጆች ቤተሰቦች እያረጋጋን እያጽናናን እየዞርን እንትን ያልነው ያሉት። ማርፈጃችን በቃ በየሀዘን ቤቱ ነው እንትን ያልነው እሳቸውም የምቀርበ ጓደኛዬ ተገድሎብኛል ብለዋል። እኛ ጋር የነበረ ሶስቱ ልጆችን ብሎ በጣም ጓደኛችን ነው እዚህ እኛ ጋር ቆቦ ከታሳስ ሰላሳ ጀምሮ ነው ዋጃ የሸሸነው። እነሱ በሀያ ዘጠኝ በልደት ማግስት አይደል የገቡት ከዛ ሸሽተን እኛ ጋር ቆቦ ከከረሙ በኋላ ልጆችን ምናም ብሎ ሲሄድ እሱ ራሱ ያው ተመታ ሞተ። አልቅሰን ልጆችን ማጽናንተን የሚደበሰው ደብሰን ነው በጣም አንዱ በጣም ቤት ጓደኛችን ነው እሱ ተሰውቷል። በጣም ቁስለኞችም አሉ። ሞላ ጌታውን የሚባሉ ያሲሽበሺ የሚባል እንደዚህ ቀኝ እጁን ያጣበታል። ተባራሪ እንደዚህ ነገር ከመስጊድ ሰግዶች ይወጣ ከመጡ ተጎድተዋል። ሌሎችም ሰባት ስምንት ዘጠኝ ሚሁ አካባቢዎች የሞቱ አሉ በተባራሪ ማለት ነው። በሰላማዊ ሰዎች ላይ ደረሰ ስለተባለው የሞትና የአካል ጉዳት ከህወሓት በኩል የተሰጠ ቀጥተኛ ምላሽ የለም። ህወሓት ከዚህ ቀደም የቀረቡ ተመሳሳይ ውንጀላዎችን ግን አስተባብሏል። ንጹሐንን ኢላማ ለማድረግና ሌሎች የሰብአዊ መብት ጥሰቶችን መፈጸም የታጣቂዎቻችን መገለጫ አይደለም ሲሉ ነው የህወሓት ቃል አቀባይ ጌታቸው ረዳ የተናገሩት። ዋግ ሲገባ የእጁ ሲገባ አማራን የማንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት በአንጻሩ የኢትዮጵያና የኤርትራ ኃይሎች ወደ ትግራይ ክልል በመግባት ከፍተኛ የሰብአዊ መብት ጥሰት ፈጽመዋል ሲል ይከሳል ህወሓት። ተመላሽ ተፈናቃዮች ግን ቀያቸውን በነበረበት ሁኔታ እንዳላገኙት በመጥቀስ ሀዘናቸውን ይገልጻሉ። በተለይ ቀድሞ በንግድ እንቅስቃሴያቸውና በድምቀታቸው ይታወቁ የነበሩት የዋጃና ጥሙጋ ከተሞች በነባር ይዞታቸው ላይ እንደማይገኙ አቶ አማረ ጠቁመዋል። ህብረተሰቡ እንደደነገጠ ነው። ግን በሚያሳዝን ሁኔታ ነው ያለው ከተማ በከባድ መሳሪያ የፈራረሱ ቤቶች አሉ ብዙ ቤቶች እና በሚያሳዝን ሁኔታ ነው ስታየው። እነዛ ደማቃ ከተሞች በአሁኑ ሰዓት በጣም ፈዘው ነው ያሉት። አስተያየት ሰጪው ከዋጃ ጥሙጋና፣ አላማጣ አካባቢዎች ተፈናቅለው በጃራ መጠለያ ጣቢያ የተቀመጡትን ጨምሮ ከቆቦ በቅርብ ርቀት ከሚገኙት ቆቦ፣ ጎብዬ፣ ሮቢትና ወልዲያ ሰዎች እየተመለሱ መሆናቸውን ጠቁመዋል። በከተሞቹ አንጻራዊ ሰላም በመስፈኑ ጥለዋቸው የሄዱትን ቤተሰቦቻቸውን ደህንነት ለማረጋገጥ ሀብት ንብረታቸው የሚገኝበትን ሁኔታ ለማወቅ ወደ ዋጃ ጥሙጋና፣ አላማጣ እየተመለሱ መሆናቸውን አብራርተዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ደግሞ በአማራ ክልል የጸጥታ ሁኔታው መሻሻሉን ተከትሎ በጦርነቱ ምክንያት በተለይ ከራያ ቆቦ ተፈናቅለው በ አስራ ሰባት መጠለያ ጣቢያዎች ተጠልለው የነበሩ ወደ 100 ሺህ የሚጠጉ ተፈናቃዮች ወደ ቀያቸው እየተመለሱ መሆናቸውን አስታውቋል። በተያያዘ ዜና በሰሜን ወሎ ዞን የራያ ቆቦ ከተማ በሆነችው ቆቦ ውስጥ መንግስታዊ አገልግሎቶችን ለማስጀመር ጥረቶች እየተደረጉ መሆኑ ተገልጿል እንጂ በርካቶቹ አጋጥሟቸዋል በተባለው ውድመትና ዘረፋ ምክንያት ወደ መደበኛ ተግባራቸው አለመመለሳቸውን ስማቸውን ከመግለጽ የተቆጠቡ የቆቦ ከተማ ኗሪ ተናግረዋል። ባንኮች ኦልሞስት ሁሉም ጀምረዋል። ጤናና ባንክ እስካሁን አይቻለሁ፣ ግን በቢሮ ደረጃ እኒህ መንግስታዊ የሚባሉት የሌሎች አይነት ሰርቪሶች የሉም። ማዘጋጃ ቤት፣ የአስተዳደር ገጠር ወረዳም ሆነ ከተማ አስተዳደር እነሱ ገና እየጠረጉ ምን እያሉ ነው። እቃም ለማሟላት ሊሆን ይችላል። ምክንያቱም ስለተዘረፈ ምንም ነገር የለም። ራያ ቆቦ ወረዳን ወደ ቀድሞ ይዞታ አለመመለስ ጥረቶች እየተደረጉ ቢሆንም ከደረሰው ተደጋጋሚና ሰፊ ጉዳት አንጻር በመንግስት ጥረት ማሳካት አይቻልም የሚሉት የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት የሚዲያ ይዘት ማበልጸግ ቡድን መሪ አየላማረ በመልሶ ማቋቋሙ ስራ ላይ ዓለም አቀፉ ማህበረሰብ ጭምር ድጋፍ እንዲያደርግ ጠይቀዋል። ይህን ለማስተካከል ነው ወደ ነበረበት ለማድረግ በየቀበሌው አመራር ምደባ ተደርጎ የሰው ልቦና ወደ ነበረው ወደ ኖርማል እንትኑ እንዲመለስ ስራዎች እንዲሰሩ ተቋማትም አሁን ቢሮዎች ተጠራርገው ቅድሚያ ለአገልግሎት የሆኑ ነገሮች እየተሟሉ ያለበት ሂደት ነው ያለው። ከትላንትናው ዛሬ አሁን ዛሬ ኮምፕሊትሊ ባለማጣም በዋጃ መስመር አሁን ይዘውት የነበሩ ከፍተኛ ምሽግ በጥምር ሀይሉ ተመቶ ተለቋል። ወደ መረጋጋት መጥቶ ቀበሌዎች መልሶ ለመትን ለማለት እየሰራ ነው። ጸጥታ መዋቅሩ ስራ እየሰራ ነው። ሁለተኛ የመረጃ መሰብሰብ ስራ እየሰራ ነው። ምን ተጎዳ፣ ምን ቤት ተቃጠለ፣ ምን ንብረት ወደመ፣ ምንድን አደረሱ የሚለው፣ ስንት ሞተ፣ ስንት ቆሰለ የሚለውን እሱ የመረጃ ስራ ኖርማሊ አሁን ስራ ላይ ነው። አመራሩ ቀበሌዎችም ቢሮቸውን ከፍተው ምንድን ነው ያለው ነገር እያሉ እያዳመጡ ነው ያለው። አካባቢው ለቆ የነበረው ህብረተሰቡ ወደ አካባቢው ተመልሶ በቦታው ላይ ተቀምጧል ሙሉ ባይሆን ቢሆንም ኦረዲ ሲስተም ውስጥ ሰራተኛው ወደ ስራ እንዲገባ በቦታው ማመራር ተመድቦ የገጠር ቀበሌዎችንም እንዲያደራጅ ወደ ነበረው ሂደት እንዲሄድ ነው። አሁን ጥሩ አጋጣሚ ነው ደግሞ መኸር የመሰብሰቢያ ወቅት ስለሆነ ለቀው መሄዳቸው እዚህ አካባቢ የተሻለ ነገር በቅርብ ያገኛ ብለን ሰው እናስባለን። እስከዛው ድረስ ግን ትንሽ ድጋፍ ያስፈልጋን የሚል ነገር ነው ያለኝ። የወቅቱ የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሀመድ ሰሞኑን ባስተላለፉት መልእክት በኢትዮጵያ መንግስትና በህወሀት መካከል ያለው ጦርነት ተጠናክሮ መቀጠሉ እንዳሳሰባቸው አመልክተው ሁለቱ ኃይሎች በደቡብ አፍሪካ ሊያደርጉት ለ ተስማሙት ውይይት ቁርጠኛ እንዲሆኑና ተኩስ ቆሞ የሰብአዊ ድጋፍ እንቅስቃሴው እንዲመለስ ጥሪ ማስተላለፋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ፣ ከደሴ አመሰግናለሁ። መስፍንን፣ አድማጮች ተከታዩም ከተፈናቃዮች ጉዳይ ጋር የሚያቆየን ነው በግጭት ሳቢያ ከኦሮሚያ ክልል ወደ አማራ ክልል የሚሰደዱ ተፈናቃዮች ቁጥር ማሻቀቡን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ አስታወቀ። ጽህፈት ቤቱ የአካባቢውን ባለስልጣናትና ሰብአዊ እርዳታ ሰራተኞችን ጠቅሶ ባወጣው ሪፖርት ከኦሮሚያ ክልል የወለጋ ዞሮች የተሰደዱ በርካታ ተፈናቃዮች በተከታታይ ወደ አማራ ክልል የተለያዩ ዜኖች እየገቡ ነው ብሏል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ ወለጋ ዞኖችና አጎራባች አካባቢዎች በሚፈጸም ጥቃት ሳቢያ ባለፉት አራት ዓመታት በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ተለያዩ የአማራ አካባቢዎች መሰደዳቸውን አመልክቷል። ባህር ዳር በሚገኘው የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ተሰብስበው ያነጋገር ናቸው። ተፈናቃዮች ቀያቸውን ትቶ የተሰደዱት ራሱን የኦሮሞ ነጻነት ብሎ በሚጠራውና ኢትዮጵያ መንግስት ሸኔ በሚለው በኢትዮጵያ ፓርላማ በአሸባሪነት የተፈረጀው ቡድን በሚፈጽመው ውጊያ ወይም ጥቃት ሳቢያ ነው ይላሉ። ታጣቂ ቡድኑን በተደጋጋሚ የቀረቡበትን መሰል ውንጀላዎች ማስተባበሉን ጠቅሳ አስቴር ምስጋናው ተከታዩን አድርሳናለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ ባወጣው ሪፖርት በኢትዮጵያ ከኦሮሚያ ክልል በግጭት ምክንያት እየተፈናቀሉ ወደ አማራ ክልል የሚገቡ ተፈናቃዮች ቁጥር ማሻቀቡን ገልጸዋል። የወለጋ ዞኖች ብሎ የጠቀሰው ምዕራብና ምስራቅ ወለጋን እንዲሁም ሆሮ ጉድሩ ወለጋን ነው። ጽህፈት ቤቱ የአካባቢውን ባለስልጣናትና የግብረ ሰናይ ሰራተኞችን ጠቅሶ ባወጣው ሪፖርት ከኦሮሚያ ክልል ወለጋ ዞኖች የተፈናቀሉ ሰዎች ወደ አማራ ክልሎች ጎጃም፣ ሰሜን ሸዋ፣ ደቡብ ወሎ እና ዋግመራ ዞኖች እንዲሁም ወደ ባህር ዳር ከተማ እየገቡ መሆኑን ጠቅሷል። ዩኤንቻ የተፈናቃዮች ቁጥር አሻቅቧል ከማለት ባለፈ ያስቀመጠው አሀዝ የለም። አቶ ጠና ታፈረ ከኦሮሚያ ክልል ሆሮጉድሩ ዞን አሙሩ ወረዳ ተፈናቅለው መምጣታቸውን ጠቅሰዋል። በክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ያገኘናቸው አቶ ጠና ኦነግ ሸኔ ብለው በጠሩት አካል ጎረቤቶቻቸው ታፍነው ሲወሰዱ በማየታቸው አምስት ልጆቻቸውን ይዘው ከቀያቸው እንደተሰደዱ ይናገራሉ። በተከታታይ ተዛሪዛ በዚህም ቀን የሚባል ነገር የለም። የቻሉትን እያሰሩ፣ እያቃጠሉ፣ እየደመሰሱ ያልቻሉትን ደግሞ አሁንም ደግሞ እያሰሩ የሆነ ቦታ ላይ እያሰሩ በተራ በተራ እያወጡ ይረሽናሉ። እሚያውቁት ሰው ሞቷል። የታገቱት ያውቃል። ታግተው ተወስደው ሞቱ አልሞቱ የምንላቸው በእነሱ በሸኒዎች ቁጥጥር የገቡ ሰዎች እኔ በማውቃቸው ደረጃ ላይ ወደ ሦስት ሰዎች ነው ብዬ እዚያው በእነሱ ቁጥጥር ስለሆኑ እንደ ሞቱ እናውቃቸዋለን። እኛም ደግሞ እንደነሱ እንዳንሆን በማለት እግሬ አውጪኝ ብለን ሸሽተናል። ስንት ቤተሰብ? ዘጠኝ ቤተሰብ ነበር ወይ? ከዘጠኝ ቤተሰብ አምስት ቤተሰቡ እየወጥቻሉ፣ ቀሪዎች ቀሪዎቹ እዚያው ናቸው። ገና ይውጡም አይውጡም አላውቅ። ከተመሳሳይ አካባቢ እንደመጣች የምትናገረው ሀብታም ጌታ ሰው ደግሞ ሰዎች ሲገደሉ በማየቷ የዘጠኝ ወር ሕፃን ልጇን ይዛ ጫካ እንደገባች ና ከአስራ አምስት ቀናት የእግር ጉዞ በኋላ ባህር ዳር እንደደረሰች ትናገራለች። ያሉትን ጓደኞቻችን፣ ወንድሞቻችን ቶቻችንን እያረዱ እኛ ስንሽ ስንሽለቆለት ስንሽለቆለት ይሆናል ብለን እስካሁን ቆየን። እረኞች ምናምን ነበሩ አማሮች፣ እነሱን በፊታችን ላይ ያርዷቸዋል። ያው እንግዲህ ሬሳ በሬሳ አረጉታል። ሬሳን ለዘወር ብሎ ለመያት ያው ራስን መውጣት ነው እና ይከብዳል። ማን ሞተ ማን ሞተ ለማለት ደግሞ ከባድ ነው። ለምን እዚህ ራሱ ባለቤቴ ልጄን፣ አስታቅፎኝ ባለቤቴ ጥሎኝ ሲወጣ ቤት እንደሄዳ አላየሁትም። አሁንም ተለያይተን የት እንደደረሰም አላውቅም። ስለዚህ ማን ሞተ ከሌ ሞተ የምለውም የለኝም። ሬሳ እየረገጥ እየሮጥ ምጫካ ለጫካ ልጆቻችንን እያስቆሰል ልብሳችንን እየጣል። በምስራቅ ወለጋ ግንቢ ወረዳ ቶሌ ቀበሌ በነበረው ግጭ ተፈናቅለው ዛሬ በደቡብ ወሎ ሀርቦ መጠለያ ጣቢያ የሚገኙ ግለሰብ ደግሞ ስማቸው እንዲጠቀስ አልፈቀዱም። አሁንም ከወለጋ ዞኖች እየተፈናቀሉ የሚመጡ ሰዎች እንዳሉ አክለው ገልጸዋል። አማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የሕዝብ ግንኙነት ኃላፊ አቶ እያሱ መስፍን ከወለጋ ዞኖችና አጎራባች አካባቢዎች ማንነትን መሰረት ባደረገ ጥቃት ተፈናቅለው የመጡት ሰዎች በመቶ ሺዎች እንደሚገመቱ ገልጸው ባለፈው ሳምንት ብቻ ወደ ሶስት መቶ የሚጠጉ ሰዎች ተሰደው ወደ አማራ ክልል እንደገቡ ይናገራሉ። በተለያየ ጊዜ ተፈናቃዮች ከኦሮሚያ ክልል ማንነት መሰረት ባደረገ የሸኔ የጥቃት ምክንያት ይፈናቀሉ እስከ ባለፈው ሳምንት ድረስ እዚህ እየመጡ ማለትም ኮሚሽናችን ድረስ እየመጡ ድሮ በሰፈራ ከመሄዳቸው በፊት ወደ ነበሩበት ቀያቸው አካባቢ ሄደው ለጊዜው እንኳን ድጋፍ እየተደረገላቸው እንዲቆዩ ለማድረግ ወደዚያ የማጓጓዝ ስራ ሰርተናል። እንግዲህ በባለፈው ሳምንት ብቻ ወደ ደውሎ ያጓጓዝናቸው ከሦስት መቶ በላይ ይሆናሉ። እንግዲህ በተለያየ እኛ ይህን ከዚህ መጠ ያጓጓዝናቸውን ቁጥር ገለጽነ እንጂ በራሳቸው ወደ ትውልድ ቀያቸው የሚሄዱ እየተፈናቀሉ የሚሄዱ ቁጥራቸው በዛ እንደሚል ያለው መረጃ ያሳያል። አቶ እያሱ እንደሚሉት ተፈናቃዮቹ የሚፈለገውን ያህል የሰብአዊ ድጋፍ እየቀረበላቸው አይደለም። ለዚህም ምክንያት ነው ያሉትን ጠቅሰዋል። ድጋፍ እያቀረብን ነው ድጋፉ አንዳንድ ጊዜ በተባለው አግባብ የማይደርስበት ጊዜ አለ። ምክንያቱም በትራንስፖርት ምክንያት የሚዘገይበት ጊዜ አለ። ሁለተኛ ዛሬ የላሹ ቀለብ ነገ ሌላ ተፈናቃይ የሚመጣ ከሆነ በተፈናቃይ ቁጥር ልክ ስለማይመጣላቸው ድጋፉ አንሶ ይታያልና ያልደረሳቸው ሰዎች አሁንም እየደረሰን አይደለም የሚሉትን የሚለውን ነገር ሲያስተጋቡ ይሰማሉ። እንግዲህ እኛ ከክልሉ መንግሥት በሚሰጥ አቅጣጫ መሰረት ተፈናቃዮች ባሉበት አካባቢ የፌዴራል መንግስት ቀለብ እስኪጓጓዝ ድረስ በጊዜያዊነትም ከክልሉ መጠባበቂያ እህል እየላክነ ነው የምንገኝ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት የፈረጀው ቡድን በተደጋጋሚ በሰጣቸው ምላሾች ንጹሐንን ከመግደል ጋር በተያያዘ የሚቀርቡበትን ውንጀላዎች አስተባብሏል። የቡድኑ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምጽ የአፋን ኦሮሞ ክፍል በተለያየ ጊዜ በሰጣቸው ምላሾች ንጹሐንን ኢላማ አናደርግም ሲሉ ነው የቀረቡትን ውንጀላዎች ያስተባበሉት። ከወለጋ ዞኖች ተፈናቅለው ባህር ዳር የሚገኙ ሰዎች ግን ግድያዎቹ የሚፈጸሙት ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራውና ሸኔ በሚል በአሸባሪነት በተፈረጀው በዚሁ ቡድን መሆኑን ተጨማሪ ዝርዝሮችን በመጥቀስ ይናገራሉ። እንግዲህ ኦነግ ሸኔ ነው የሚባለው። ኦነግ ሸኔ ናቸው፣ ኦነግ ሸኔ ናቸው። ማረጋገጫ የእነሱ ምስል ጸጉራቸው እንዲህ ነው የወረደ ነው። በዛውም ላይ ደግሞ ቋንቋቸው ደግሞ እንትን ጽፌታቸው አባኦ ምናምን የሚል አላቸው። ይሄ ነው ማረጋገጫ። እዚህ ነ ይቻለሁ እኛም ቋንቋችን ቀይረን በነሱ ቋንቋ ስናወራ ነው እንደዚህ እንጂ ቋንቋችንን ቀይረን በአማርኛ ካወራናቸው ዝለ ንቅሳት ኑሮ ብን ንቅሳታችንን ካዩ ይነቁብናል። እኛን አማራ ስንባል ስለሚያጠቁሩ። አምነስቲ ኢንተርናሽናል ባለፈው ሐምሌ ባወጣው ሪፖርት በምስራቅ ወለጋ ዞን ቶሌ ቀበሌ ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን እንደተፈጸመ በተገለጸ ጥቃት ከአራት መቶ በላይ የአማራ ብሔር ተወላጆች መገደላቸውን አመልክቷል። ታጣቂ ቡድኑ ግን ለመሰል ውንጀላዎች ተጠያቂ የሚያደርገው የመንግስት ኃይሎችን ነው። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። አመሰግናለሁ አስቴር አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ ዘገባ ወዲህ ወደ ዩናይት ስቴትስ ይመልሰናል። ሰሞኑን በተለያዩ የኢትዮጵያውያን ወገኖች የተካሄዱ ሰልፎችን የሚመለከት ነው። እዚህ ዩናይት ስቴትስ ውስጥ የሚገኙ ከተለያዩ የአማራ ማህበራት የተውጣጡ ትውልደ ኢትዮጵያውያን በትላንት በስቲያ ከዋይት ሀውስ ፊት ለፊት የተቃውሞ ሰልፍ አድርገዋል። በኦሮሚያ ክልል በምዕራብ ወለጋ ዞን በዘር ላይ ያነጣጠረ ግፍ ይፈጸማል፣ ጋዜጠኞችና የመብት ተሟጋቾች ያለ አግባብ ለስር እየተዳረጉ ነው ያሉት እነኚህ ሰልፈኞች ዩናይት ስቴትስን ጨምሮ ዓለም አቀፉ ማህበረሰብ እርምጃ እንዲወስድ ሲሉም ያሳስባሉ። ይህ በእንዲህ እንዳለ ሰሞኑን ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ሌላ የተቃውሞ ትዕይንተ ሕዝብ ተካሂዷል። የዚህኛው ሰልፍ አስተባባሪ በሰሜን አሜሪካ የሚኖሩ የትግራይ ተወላጆች የተቃውሞ ድምፅ አስተባባሪ አካል ሲሆን በትግራይ ሕዝብ ላይ ይፈጸማል ባሉት ግብ ሳቢያ የዓለም ባንክ ብድር እንዳይሰጥ የዓለም አቀፍ ገንዘብ ድርጅትም የዕዳ ቅነሳ እንዳያደርግ ሲሉ ጠይቀዋል። ሀብታሙ ስዩምና ገብረመድህን ሰልፎቹን ተከታትለዋል። ሀብታሙ ስዩም ያቀርበዋል። አንት ቲል ዊ ዳይ ዊ ሀብ ቱ ፋይት ዊ ሀብ ቱ ቢ አ ቮይስ ፎር አወር ፒፕል አቤል ፍቅሬ በተደጋጋሚ በዩናይትድ ስቴትስ ፕሬዚደንት መኖሪያ ዋይት ሀውስ ፊት ለፊት በመገኘት የተቃውሞ ድምፃቸውን ሲያሰሙ ከሚውሉ ወጣቶች መካከል አንዱ ነው። አቤል በተለይ በአማራ ተወላጆች ላይ በኦሮሚያ ክልል በወለጋ ዞን ውስጥ ደርሷል የሚለው የመብት ጥሰት ዛሬም ለሰልፍ እንደገፋው ይናገራል። ምንድን ነው አትሮችቲ የተፈጸመባቸው ያለው ለሚለው ዘር ተኮር በማንነታቸው ተመርጠው አማራ እየተባሉ ቤት ለቤት እየተፈለጉ ይታረዳሉ፣ ይገደላሉ፣ ይደፈራሉ። እኛ ከምንናገረው በላይ ጫካ ውስጥ በዚህ ሰዓት ብዙ ሺህ ሰው ተሰዱ ያለበት አለ፣ ሬሳ ማንሳት ያልተቻለበት አለ። ተፈናቅሎ ደግሞ ወደ ተለያየ ቦታ የመጣ ወደ መሀል ከተማም የመጣ ማህበረሰብ አለ። የዲሲ ግብረ ኃይል ሞገድ፣ አማራ ባልደራስና ሌሎቹ በሰሜን አሜሪካ የሚንቀሳቀሱ ማህበራት በቅንጅት እንደጠሩት በተነገረለት በዚህ ሰልፍ ላይ ያገኘዋት መሐሌት አያሌው በበኩሏ በአማራ ተወላጆች ላይ የሚደርሰው ጥቃት እንዲቆም ያላግባብ ታስረዋል ያለቻቸው ጋዜጠኞችና የመብት ተሟጋቾች እንዲፈቱ ለመጠየቅ በሰልፉ ላይ እንደተሳተፈች ትናገራለች። መሐሌት በሰሜን ኢትዮጵያ እየተካሄደ ካለው ጦርነት ጋር በተገናኘ አለ ያለችውን የተሳሳተ መረዳትም ትቃውማለች። ላስት ቱ ይርስ ጦርነቱ በአብዛኛው በአማራ ክልል ላይ እየተከናወነ ነው። ነገር ግን ሚዲያ ላይ የምትሰማው ብዙ ነገር ጦርነቱ በትግራይ አካባቢ እንዳለ ነው የሚታወቀው። አንደኛ እሱን በጣም አዌርነስ መፍጠር እንፈልጋለን። ጦርነቱ በአብዛኛው በአማራ ክልል ላይ ነው እየተከናወነ ያለው። አንደኛ ሁለተኛ ደግሞ አክቲቭሊ አማራ ጀኖሳይድ በወለጋ ሪጅን እየተከናወነ እንዳለ እሱንም አዌርነስ መፍጠር እንፈልጋለን። በዋይትሃውስ እና እንዲሁም ደግሞ በአሜሪካን ፖለቲሻን ሊደሮች ላይ እሱን አዌርነስ መፍጠር እንፈልጋለን። ከሰልፉ አስተባባሪዎች መካከል አንዱ የሆነው አቶ መስፍን ባያበል በበኩሉ በጦርነቱ ምክንያት ለተጎዱ የአማራ ተወላጆች ዓለም አቀፉ ማህበረሰብ ተገቢውን ትኩረት አለመስጠቱን ጠቅሶ አስፈላጊ ምላሽ ይሰጥ ዘንድ ማሳሰብ የሰልፉ አንደኛ ዓላማ መሆኑን ተናግረዋል። በዚህ ጦርነት የተነሳ የተፈናቀሉ ከ11.5 ሚሊዮን ሕዝብ በላይ የምግብ ፍላጎት የሚያስፈልጋቸው እርዳታ የሚያስፈልጋቸው ሰዎች አሉ። እነዚህን ሰዎች ማንም የደረሰላቸው አይደለም። የውጭ መንግስታትም ይህንን ነገር ባላዬ እያለፉት ያለበት ሁኔታ ስላለ ይህን ነገር አለም እንዲያውቀው ለማድረግ ነው የመጣ ነው። ሌላው በወለጋ እየተደረገ ያለውን አማራን የመጨፍጨፍ የዘር ማጥፋት ወንጀል አለ። መንግስት አንደኛ የታችኛው አመራሮቹ አብረው ተሳታፊ የሆኑበት የመንግስት የጸጥታ ኃይሎች ደግሞ ይህንን ነገር ለማስቆም ምንም ፍላጎት የሌለባቸው እንደውም አንዳንዴ ተባባሪም ብቻ ሳይሆን ፈጻሚ ሆኖ የሚገኙበት መሳሪያ የሚያስታጥቁበት ሁኔታ አለ። በሁለተኛ ደረጃ ደግሞ አገር ቤትም ያለውም በውጭ ሀገር ያለውም እንዲዘግበውም እንዲታወቅም አያደርግምና። እያደረገ አይደለም። ስለዚህ ይህን ነገር ለዓለም ለማሳወቅ እዚህ ስብሰባ ላይ ያው የዲሲ ግብረ ኃይል የባልደራስና የአማራ ሶሳይቲ ኔትወርክ ያዘጋጁት ነው። ሞገድ አማራም አለ። የተገኘት ይህን ነገር ለዓለም ወይም በተለይም ለአሜሪካ ለማሳወቅ ነው። የአማራ ተወላጆች ላይ አነጣጥረዋል ከተባሉት ጥቃቶች በተጨማሪ የጉራጌን ህዝብ ራስን በራስ የማስተዳደር ጥያቄ ለማፈን ተደርገዋል የተባሉ ጥረቶችን በወገዘው ሰልፍ ላይ በአስተባባሪነት ያገኘውት የዲሲ ግብረ ኃይል አመራሩ አቶ ኤርሚያ ዩናይትድ ስቴትስን ጨምሮ ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ እየተፈጠሩ ላሉ ብሔርን የለዩ ጥሰቶች ተገቢውን እርምጃ መውሰድ እንዳለባቸው ይናገራል። አው እንደምናውቀው በሩዋንዳው ጆኖሳይድ ጭፍጨፋ ላይ አሜሪካም ሆነ ዩናይትድ ኔሽን ኔቨር አጌን ብለው በጆኖሳይድ ላይ ሕግ አውጥቷል። እሱን ጆኖሳይድ ከመፈጸሙ በፊት ያን ነገር ለማስቆም የተነጋገሩበት ወይም የቃል የገቡበት ነበር እና ያንን ቃላቸውን እንዲያከብሩ ያንን ቃላቸውን አክብረውም ኢትዮጵያ ውስጥ በዘራቸው ምክንያት እየተጨፈጨፉ ላሉት ለአማራ ህብረተሰቦች እንዲደርሱላቸው በማስመልከት ነው ዛሬ ዋይታውስ የወጣ ነው። ግን እሱ ብቻ ደግሞ አይደለም። ዋናው ደግሞ ኢትዮጵያ ላለው ህብረተሰብ ገባ በዘራቸው ምክንያት ለሚጨፈጨፉት የመብት ጥያቄ ጥሰት የሚፈጸምባቸው በየእስር ቤት የሚታሰሩት እንደነ ዘመነ ካሴ፣ እንደነ ተመስገን ተሳሌ፣ እንደ ጎበዜ ሲሳይ ጋዜጠኞች ማለት ነው እነሱንም አጋርነን የእናንተ መታሰር እኛ ዝም ብለን አናይም፣ ድምፅ ለመሆናቸው ነው እዚህ ዛሬ የተገኘ ነው ማለት ነው። በሰልፉ ላይ ለተንጸባረቁ ሀሳቦች የኢትዮጵያ መንግስትን ምላሽ ለማግኘት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ባልደረቦችን ለማግኘት ያደረግነው ጥረት ይሄ ዘገባ እስኪጠናቀር ባለው ጊዜ ውስጥ አልተሳካም። የኤምባሲውን ምላሽ ባገኘን ጊዜ ይዘን እንመለሳለን። ይሁንና በምዕራብ ኦሮሚያ ደረሱ የተባሉ ሰብአዊ ጥፋቶችን በተመለከተ በክልሉም ሆነ በፌዴራል መንግስቱ ባለሥልጣናት በኩል በተደጋጋሚ በተሰጡ ማብራሪያዎች ጥቃቶቹ ብሔር ሳይለዩ በሁሉም የአካባቢው ነዋሪዎች ላይ የደረሱ ሲሆን ጥቃት ፈጻሚው ደግሞ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ መንግሥት ኦነግ ሸኔ የሚለው ቡድን እንደሆነ ተነግረዋል። ለማሳያነት በሰኔ ወር ከ250 በላይ ሰዎች እንደተገደሉበት የተነገረው የምዕራብ ወለጋ ዞን ጊምቢ ወረዳ ምክትል አስተዳዳሪ አቶ ሻ አለሙ ለዘጋቢያችንና ኮሮ መልካ ቀጣዩን ብለውት ነበረ ራወራነ ይህን ድርጊት የፈጸሙት ኦነግ ሸኔ ሲሆኑ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ናቸው። በግንቢ ወረዳ ቶሌ ቀበሌ ውስጥ ለረዥም ዓመታት ይኖሩ የነበሩ በሰፈራ የመጡ ሰዎች ላይ ነው ጥቃት የፈጸሙት። በጥቃቱም በርካታ ሰዎች ተገለዋል። ድርጊቱን ስለመፈጸማቸው የአካባቢው ነዋሪ ሚያውቃል። እነሱም ሲገልጹ በአማራ ጽንፈኞች ላይ ነው ድርጊቱን የፈጸም ነው ብለዋል። ነገር ግን ድርጊቱ የተፈጸመው በአርሶ አደሮች፣ ሴቶች፣ እንዲሁም እድሜያቸው እስከ አራት ወር ባሉ ህፃናት ላይ ነው። ከጥቃቶቹ ጋር በተደጋጋሚ ስሙ የተነሳው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ በበኩላቸው ወንጀላውን ሲያስተባብሉ ሰንብተዋል። አካው ወራሚ ኬኛ ዋንተ ከነ ኢንራ ወኔ ስሪት መተቲፍ ሱንበርባዳ ይህንን ጥቃት ሰራዊታችን አይፈጽምም። ይህንን ለህዝቡ በደንብ መግለጽ ይፈልጋለሁ። ሰራዊታችን የመንግስት ኃይሎችን በጊምቢ ውስጥ ከሚገኘው ካምፕ ካባረራቸው በኋላ ቶሌ ወደተባለው ስፍራ መጥተው ጥቃት ፈጽመዋል። የመንግስት ኃይሎች ናቸው፣ ቶሌ ሲደርሱ ሰላማዊ ሰዎች ላይ ተኩስ ከፍተው ጥቃት የፈጸሙት። ስፍራው ከጊምቢ 50 ኪሎ ሜትር ይርቃል። የመንግስት ኃይሎች ለምን ንጹሐን ዜጎች ላይ ተኩስ እንደከፈቱ አላወቅንም። ይህ መጣራት አለበት። በተጨማሪም በጥቃቱ የተጎዱት በአብዛኛዎቹ የአማራ ተወላጆች ናቸው እየተባለ ነው። በጥቃቱ የተጎዱት ግን ከወሎ የተፈናቀሉ የኦሮሞ ተወላጆች ናቸው። መንግስት ከዚህ ቀደምም በራሱ ኃይሎች ጥቃት ፈጽሞ ወደ ሰራዊታችን ጣቱን ይቀስራል። ይበንድያለ። ከሰሞኑ ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ሌላ የተቃውሞ ትዕይንተ ህዝብ ተካሂዷል። የዚህኛው ሰልፍ አስተባባሪ በሰሜን አሜሪካ የሚኖረው የትግራይ ማኅበረሰብ ነው። በትግራይ ህዝብ ላይ ይፈጸማል ባለት ግፍ ምክንያት ለኢትዮጵያ መንግሥት ተቋሙ ብድር እንዳይሰጥ የጠየቀውን ሰልፍ ካስተባበሩት መካከል አንዱ የሆኑት አቶ መስፍን አየነው ነው ስለ ሰልፉ ዓላማና ክንጉን ለባልደረባዬ ገብረ ገብረ መድን ይህንም ብለውታል። ሶስት ዓላማ ነበረ። ስራው የተካሄደው ለሶስት ቀን ነው። ሐሙስ፣ አርብ፣ ቅዳሜ። አንደኛው ዓላማ የኢትዮጵያ መንግሥት አሁን ትግራይ ውስጥም በሚያደርገው በሌሎች በኢትዮጵያ አካባቢት ባሉ ሁኔታዎች ምክንያት ሰፊ የሆነ ሶሻልና ኢኮኖሚ ቀውሱ ገብቷል። ከዚህ ለመውጣት ደግሞ ከውጭ የገንዘብ እርዳታ የገንዘብ ብድር በሌላም በኩል በአይኤምኤፍ በኩል የዴት ስትራክቸሪንግ የእዳ ማስተካከል እና ደግሞ የእዳ ቅነሳ የሚሉ ፕሮጀክቶችን ይሄ ይዞ ይመጣል የሚል ዓላማ እንዳለው ግምት ውስጥ በማስገባት ነው የሰላማዊ ሰልፍ የተደረገው። ስለዚህ ይሄ እንዳይሆን እነዚህ አካላቶችን ዓለም ባንክንና የአይምኤፍን ይሄ እንዳይደረግ ይሄ ማድረግ ደግሞ የትግራይ ሕዝብ ችግርና አበሳ ማስቀጠል ማለት ነው በሚል እርዳታው እንዳይደረግ ድምጻችን ሰጥተናል። ሁለተኛው ዓላማ መቶ ሰማንያ ዘጠኝ የሚሆኑ ሀገራት ተወካዮች ነው የመጡት በሺዎች የሚቆጠሩ ናቸው። ይሄ ደግሞ በዓለም ውስጥ ሁኔታውን የዓለም ህብረተሰብ እንዲያውቀው ከምናደርገው የመንቀሳቀስ አንዱ በዚህ ሁኔታ ላይ የተሰባሰቡትን አባላት ተወካዮችን እንዲያውቁ ማድረግ ነው። ይሄን ለማድረግ በድምጻችንም በምናስተላልፈው የነበረ መልእክቶች በጽሁፎች ፕሮቹርስ ነበሩን። እነሱን በመስጠት በጣም ብዙ የሆኑ ሰዎች ስለ ሁኔታው እንዲያውቁ አድርገናል። በሶስተኛው ደግሞ የኢትዮጵያ መንግስትን ወክሎ የመጡት የዚህን ፖሊሲ ኢትዮጵያ መንግስት በተለይ ደግሞ ትግራይ ላይ የሚያደርገውን ፖሊሲ የሚያራምዱ የሚደግፉ፣ እሱንም ለማስቀጠል የገንዘብ እርዳታ ፍለጋ የመጡ ስለሆኑ እነሱን ደግሞ ማጋለጥ ወይም ሼሚንግ የሚሉት እዚህ ሀገር በዚህ አይነት ወንጀል መስራት ተባባሪ እንደሚያደርጋቸው ማሳየት ነበር፣ አንድ ሶስተኛው አላማችን። ስለዚህ ሶስቱንም አላማዎች አሳክተናል ብለን እናምናለን ቢኮዝ በቀጥታኛ አለም ባንክ ለተደረገው ክሬዲት መውሰድ አይደለም። መኖራችን ግን ድምፃችንን በማሰማችን ምናልባትም ለተወሰነው ውሳኔ እርዳታ እንዳይሰጥ የዴት ስትራክቸርም እና የዴት ሪሊፍ የሚባለው እሱም እንዳይደረግ መወሰኑ ለእኛ እንዳንዳንድ ትልቅ ድል አድርገን እንቆጥረዋለን። ኢቭን ያስደረግ ነው ማለትም ባይሆን ሁለተኛው፣ ቅድም እንዳልኩት ብዙ ሺህ የሚቆጠሩ ዴሌጌት የነበሩበት ሁኔታ ነበር። እነሱን ደግሞ ስለ ሀገራችን ሁኔታ ስለ ኢትዮጵያ ያለችበት ሁኔታ ኢትዮጵያ ምን አይነት ጀነሳድ እያደረገች እንደሆነ የሚያሳይ እንዲያውቁ አድርገናል። ይህንንም ትልቅ እንትን ነው። አንድ ቦታ ላይ ተሰባስቦ ይህን ያህል ተሰባስቦ እና ኢምፓክት ያላቸው ደግሞ እነዚህ ሰዎች የሀገራቸው የገንዘብ ሚኒስትሮች ናቸው። የሴንትራል ባንክ ገዥዎች ናቸው። የባንኮች ኃላፊዎች ናቸው አማካሪዎች ናቸው። ስለዚህ ትልቅ ፐብሊሲቲ፣ የፐብሊክ አዌርነስ ስራ ነው የተሰራበት ብለን እናምናለን። ሶስተኛው ያው ስርዓቱን ወክሎ የነበሩትን ሰዎች በተለያዩ አይታችሁትም ይሆናል በጣም ጎበዝ የሆነች ሴታችን በዓለም ባንክ ውስጥ ገብታ አቶ አህመድ ሸዴ ተቀምጠውበት በነበሩ እንደሚመጡ እዛ ስለታወቀ በተቀመጡበት በሄዳ አስፈላጊውን መልዕክት አስተላልፋለች። ሀገራቸው የሚያካሄደውን ፖሊሲ እሳቸውም በተዘዋዋሪ የሚሆን በቀጥታ ለዚህ ተሳታፊ እንደሆነ የሚያሳይ በምስል ቀርጻ ለኢንተርናሽናል ፕላትፎርም፣ ለሶሻል ሚዲያው ሌሎችም ሌሎችም አስተላልፋለች። ሌሎችም እንደዚሁ ምስላቸውን በመውሰድ ሲገቡና ሲወጡ የማን ተወካዮች እንደሆኑ ምን እያደረጉ እንደሆኑ ለሕዝባችን በደል እየሰሩ እንደሆነ የሚያሳይ ስራዎች ተደርገዋል። በምስልም እነዚህም ቢሆን ተላልፈዋል። በሰሜን አሜሪካ የሚገኘው የትግራይ ማህበረሰብ ባደረገው የተቃውሞ እንቅስቃሴ ዙሪያ በዩናይትድ ስቴትስ የኢትዮጵያ ኤምባሲን ምላሽ ለማግኘት ጥረት እያደረግን ነው። ምላሽ እንዳገኘን ለአድማጮች እናሰማለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙንና ገብረ ገብረ መድንን ለዘገባዎቻቸው አመሰግናለሁ። አድማጮች ቀደም ብለን በመግቢያችን ያስተዋወቅ ነው የሰሜኑ ጦርነት ጉዳይ የዛሬ ረቡዕ መረጃ ተቀናብሮ ደርሷል። እሱን ነው የምናስከትለው። የሰሜን ኢትዮጵያ ጦርነት ተባብሶ በቀጠለበት በዚህ ወቅት ግጭቱ በትግራይ ክልል የሚካሄደውን የሰብአዊ እርዳታ አቅርቦት እንቅስቃሴ እያስተጓጎለበት እንደሆነ የተባበሩት መንግስታት ድርጅት ገለጠ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ግጭቱ ሰብአዊ ድርጅቶች ወደሚንቀሳቀሱባቸው አካባቢዎች በመቅረቡ የእርዳታ እንቅስቃሴያቸውን ውስን እያደረጉ ነው ይላል። በሌላ በኩል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዋች በሽሬና አካባቢው ግድያና ሌሎች የሰብአዊ መብት ጥሰቶች ሊፈጸሙ ይችላሉ የሚል ስጋት ጨምረዋል ይላል። የኢትዮጵያ መንግስት ግን አካባቢዎቹን የከተማ ውስጥ ጦርነት ሳያካሂድ እንደ ተቆጣጠራቸው ገልጠዋል። በሌላ ዜና የኢትዮጵያ መንግስት ማምሻውን ባወጣው መግለጫ የፌዴራላዊ መከላከያ ሰራዊት በተቆጣጠራቸው አካባቢዎች የእርዳታ አቅርቦትን ለማሳለጥ ከጠቅላይ ሚኒስትር ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ እንዲሁም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የተውጣጣ ኮሚቴ ተዋቅሮ ወደ ስራ ገብቷል ሲል አስታውቋል። ገብረ ሚካኤል ገብረመድን ተከታዩን አጠናቅሯል። የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በዚህ ወቅት ግጭቱ በትግራይ የሰብአዊ እርዳታ አቅርቦት ስራውን እያስተጓጎለበት እንደሆነ የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ እንዳስታወቀው ግጭቱ ሰብአዊ ድርጅቶች ወደሚንቀሳቀሱባቸው አካባቢዎች እየቀረበ በመምጣቱ የእርዳታ አቅርቦት ስራቸው ተስተጓጉሏል። እንደዛም ሆኖ ተቋሙ በትግራይ ላሉት አዳዲስ ተፈናቃዮች እርዳታ ማቅረብ መቀጠሉን አመልክቷል። ከሰሜን ምዕራብ ትግራይ ከታሕታይ አዲያቦና ከሸራሮ ለመጡ አዳዲስ ተፈናቃዮች ጥቅምት አንድ ና ሁለት የምግብ እርዳታ ማቅረቡን ገልጿል። እንደ አዲስ ከተፈናቀሉት 210000 ተፈናቃዮች ተቋሙ ለ154000ዎቹ እርዳታ እያቀረበ እንደሆነም አመልክቷል። በሰሜን ምዕራብ ትግራይ ዘላዘለ በሚባል ቦታ የሚገኙት እነዚሁ ተፈናቃዮች በአስቸጋሪ ሁኔታ ውስጥ እንዳሉም ዩኤን ኦቻ ጠቁመዋል። አብዛኞቹ ተፈናቃዮች ለቅዝቃዜና ለሌሎችም ችግሮች በሚያጋልጥ መልኩ ያለምንም መጠለያ ሜዳ ላይ እየተኙ እንደሆኑም ጠቅሷል። የኢትዮጵያ መንግስት በበኩሉ ሰራዊቱ በተቆጣጠራቸው የትግራይ አካባቢዎች የሰብአዊ እርዳታና ሌሎች አገልግሎቶች ለማቅረብ እየተዘጋጀ መሆኑን በትናንትናው ዕለት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ትናንት ባወጣው መግለጫው የኢትዮጵያ መከላከያ ሰራዊት በከተሞች ውስጥ ምንም አይነት ጦርነት ሳያካሂድ ሽረን አላማጣንና የኮረም ከተሞችን መቆጣጠር ችሏል ብለዋል። የኢትዮጵያ መንግስት ማምሻውን ባወጣው መግለጫም የመከላከያ ሰራዊት በተቆጣጠራቸው አካባቢዎች የእርዳታ አቅርቦቱን ለማሳለጥ ከጠቅላይ ሚኒስቴር ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት፣ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ እንደዚሁም ከኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የተውጣጣ ኮሚቴ ተዋቅረው ወደ ስራ መግባቱን አስታውቋል። የኢትዮጵያ መንግስት ይህን መግለጫ ያወጣው ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉና የሲቪሎችን ደህንነት እንዲጠብቁ ዓለም አቀፍ ጥሪ በሚደረግበት ጊዜ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትሶች የኢትዮጵያና የኤርትራ ኃይሎች ቀደም ሲል ተቆጣጥረዋቸው በነበሩት የትግራይ ከተሞች የፈጸሙትን የሰብአዊ መብት ጥሰት አሁንም በሽረና አካባቢው ሊፈጽሙት ይችላሉ የሚል ስጋት አይሏል ሲል ገልጿል። የድርጅቱ የአፍሪካ ቀንድ ዳይሬክተር ላቲሻ ባደር እነዚሁ ኃይሎች በተቆጣጠሯቸው አካባቢዎች የበለጠ ግድያና ጥቃት እንዲሁም በተፈናቃይ ካምፖች ውስጥ ባሉ ተፈናቃዮች ላይ የአያያዝ ጉድለት ሊፈጽሙ ይችላሉ ብለዋል። ንጹሐንን ከጥቃት ለመከላከልም በኢትዮጵያ ላይ ማዕቀብ መጣል አለበት ብለዋል። አሜሪካ፣ የአውሮፓ ሕብረትና የተባበሩት መንግስታት የጸጥታው ምክር ቤት ችግሩን ለማስቆም በኢትዮጵያ ላይ የጦር መሳሪያን ጨምሮ የታቀዱ ማዕቀበዎችን በመጣል ተገቢውን እርምጃ ይውሰዱ ሲሉ ዳይሬክተሯ አሳስበዋል። የተባበሩት መንግስታት የጸጥታው ምክር ቤት በዚህ ሳምንት በኢትዮጵያ ጉዳይ ላይ ሊመክር እንደሚችልም ጠቁመዋል። የኢትዮጵያ መንግስት ግን ይህን ውንጀላ አይቀበልም። የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አንዳንዶች ተባብሰዋል እያሉ ቀለም ከሚቀቡት በተቃራኒ አሁን ግጭቱ እያበቃ ነው ብለዋል። ወደ ሌሎች ክልሎች ሲስፋፋ ግጭቱ እየተባባሰ ነበር፣ አሁን ግን እየቀነሰና እያበቃ ነው ሲሉ አክሏል ሬድዋን ሁሴን። ህወሓት ደግሞ ግጭቱ በአስቸኳይ እንዲቆምና እርዳታ ወደ ትግራይ ክልል ያለ እንቅፋት እንዲገባ ጠይቋል። እሁድ ዕለት በወጣ መግለጫ ህወሓት አስቸኳይ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኑን ገልጾ የዓለም አቀፉ ማህበረሰብ የኤርትራ ሰራዊት ከትግራይ እንዲወጣ አስቸኳይ የተኩስ አቁም እንዲደረግና የኢትዮጵያ መንግስት ወደ ውይይት እንዲመጣ ጫና እንዲያደርግ ጠይቋል። ይህ በእንዲህ እንዳለ የአሜሪካ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ ግሪጎሪ ሚክስ የኢትዮጵያን ወቅታዊ ሁኔታ አስመልክተው በሰጡት መግለጫ የሰሜን ኢትዮጵያው ጦርነት በትግራይ ያለውን ሰብአዊ ቀውስ በሚያባብስ መልኩ አደገኛ በሆነ ሁኔታ መቀጠሉ እጅግ አሳስቦኛል ብለዋል። ኤርትራ በኢትዮጵያ የቀጠለችበትን አዋኪ ተሳትፎ እንዲሁም ንጹሐንን ትኩረት ያደረጉ ያሉትንና ጦርነቱ እንዲራዘም ሚና ያላቸው ሌሎች አካላትንም በጥብቅ አወግዛለሁ ብለዋል። በኢትዮጵያ ተጨማሪ ግፎች እንዳይፈጸሙ የማስጠንቀቂያ መብራቶች ዳግም መታየት ጀምረዋል ያሉት ሰብሳቢው የተባበሩት መንግስታት የጸጥታው ምክር ቤት ለዚህ ጉዳይ ቅድሚያ በመስጠት በአስቸኳይ እንዲመለከተው ጥሪ አቅርበዋል። የአሜሪካ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ ቦብ ሜኔንዴዝ በበኩላቸው ባወጡት መግለጫ በሰሜን ኢትዮጵያ አስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ዳግም በተቀሰቀሰው ጦርነት የሰብአዊ መብት ጥሰት በፈጸሙት አካላትም ተጠያቂነት እንዲሰፍን ጠይቋል። በሰሜን ኢትዮጵያ ያለው ግጭት፣ ረሃብና የመድኃኒት እጦት በትግራይ የግማሽ ሚሊዮን ሰዎችን ህይወት መንጠቁን የገለጹት ሰብሳቢው ለአጭር ጊዜ የቆየው የተኩስ አቁም ስምምነት መጣሱ የበርካታ ኢትዮጵያውያንን ሂወት ለአደጋ ያጋልጣል ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በበኩላቸው በትግራይ ንጹሐን ሰዎች ሆን ተብሎ የጥቃት ኢላማ መደረጋቸውን ተናግረው ይህንን ለመግለጽ ዲፕሎማሲያዊ ቃላት አጥቻለሁ ብለዋል። የተባበሩት መንግስታት የሰብአዊ መብቶች ቢሮ በትግራይ በአየርና በከባድ መሳሪያዎች ድብደባ በንጹሐን ላይ ያነጣጠረ ጥቃት እየተፈጸመ እንደሆነና በሲቪል ተቋማት ላይ ውድመት እየተካሄደ መሆኑን የሚያመለክቱ ሪፖርቶች መቀበሉን ገልጿል። በትግራይ ስድስት ሚሊዮን ሰዎች የጤና ቀውስ ገጥሟቸዋል። አለም ግን በቂ ትኩረት እየሰጠ አደለም በማለት ከሷል። ዶክተር ቴዎድሮስ የኢትዮጵያ መንግስት ለዛሬው ውንጀላ ያለው ነገር ባይኖርም ዶክተር ቴዎድሮስ ኃላፊነታቸውን ላልተገባ ዓላማ እየተጠቀሙበት እንደሆነና ለህወሀት በቀጥታ እየሰሩ እንደሆነ በመግለጽ በተደጋጋሚ በተለያዩ አጋጣሚዎች ወንጅለዋል። የኢትዮጵያ ጦር በሲቪሎች ላይ ጥቃት ይፈጽማል በሚል የሚቀርብበትን ውንጀላ በተደጋጋሚ ያጣጣለው የኢትዮጵያ መንግስት የመከላከያ ሰራዊት በከተሞች ጦርነት እንዳይደረግ ተከትሏል ባለው ጥብቅ ዲስፕሊን በሲቪሎች ላይ ጉዳት እንዳይደርስ አድርጓል ሲል ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ወደ ደሴ ይመልሰናል። የደሴ ከተማ ነዋሪዎች የሆኑ የትግራይ ተወላጆች የህወሓትን የሚቃወም ሰላማዊ ሰልፍ አደረጉ። የደሴ ከተማ ነዋሪዎች የሆኑ የትግራይ ተወላጆች ዛሬ ባደረጉት ሰላማዊ ሰልፍ ለበርካታ ንጹሐን ሞት ለሀብትና ንብረት ውድመት ምክንያት ሆኗል ሲሉ ህወሓትን ወንጅለዋል። ሰላማዊ ሰልፈኞቹ ጦርነት ቆሞ ከሌላው የኢትዮጵያ ህዝብ ጋር በሰላም መኖር እንፈልጋለን ያሉት፣ ጦርነቱ እየጎዳ ያለው የአንዲት እናት ሁለት ልጆች ነው ያሉት ተሳታፊዎችም አሉ። ህወሓት በበኩሉ እየቀጠለ ነው ለሚለው የንጹሐን ሞት እንዲሁም ለሀብት ንብረትና ውድመቱ ተጠያቂ የሚያደርገው የኢትዮጵያ መንግስት ነው መስፍን አራጌ የዛሬውን ሰልፍ ተከታትሎ ተከታዩን አድርሶናል በሺዎች የሚቆጠሩ የደሴ ከተማ ነዋሪ የትግራይ ተወላጆች ዛሬ ከከተማዋ ዋነኛ አደባባይ ተነስተው እስከ ከተማ አስተዳደሩ ባደረጉት ሰላማዊ ሰልፍ ላልተቋጨው ጦርነት እንደዚሁም ጦርነቱን ተከትሎ ለተከሰተ የንጹሐን ሞትና የንብረት ውድመት ህወሀትን ተጠያቂ አድርገዋል እኛ በደሴ ከተማ ከ48 ዓመታት በላይ በደሴ ከተማ እንደኖሩ የሚናገሩትና ከመምህርነት ሙያቸው በጡረታ የተገለሉት ይስሐቅ ኪዳኔ ሰልፉ ሁለት አላማዎች እንዳሉት ይገልጻሉ። ይሄ ሰላማዊ ሰልፍ ያስፈለገበት አንደኛ እና ዋነኛው ከአማራ መንግስትና ከአማራ ህዝብ ጋር ሰላማዊ ሁነን የአማራ ህዝብና መንግስት የሚከተለውን መመሪያና ህግ ተከትለን ሰላማውያን ሆነን የምንኖር መሆናችን ለማሳወቅ ብቻ። ሁለተኛው የደቡብ፣ የሰሜን፣ የምዕራብ፣ የምስራቅ ክፍላተ ሀገራት ህዝቦች ልጆች ደብተር ይዘው ሲሮጡ ስታይ ወደ ትምህርት ቤት የትግራይ ህዝብ ግን ይሄ አልታደለም። የትግራይ ህዝብ ህጻናት ደግሞ ክላሽ ይዘው በየጫካው እያለቁ ነው ያሉ አቶ ይስሐቅ፣ ለጦርነቱ ተጠያቂ ነው ያሉትን አካልም ጠቅሰዋል። ያለ ጦርነት መኖር ስለማይችል ህወሀት የመንግስትን ሰላም መቀበል አልቻለም። አማራ ለመውጋት፣ አፋር ለመውጋት፣ ድን ለመውጋት አይደለም ከጦርነቱ ውጭ የራሱም የራሱም ይገድላል የራሱ የትግራይ ህዝብ ታለ የትግራይ ምርጥ ምርጥ ምርጥ ልጆች ዶክተሮች ሳይቀሩ የታሉ? አለቁ አይደለም? ትምህርት ቤቱ የትግራይን ጨርሶ አፍርሶ፣ የአማራ ክልልም ስንት ትምህርት ቤት አፈረሰ? የስንት ወረዳ ከደሴ ጀምሮ ስንት ሆስፒታል፣ ስንት ዩኒቨርሲቲዎች ታዲያ ይሄ ነጻ አውጪ ነው እንዴ? ባለፈው ነሐሴ እንደገና የገረሸውን ጦርነት ማንቀሰቀሰው በሚለው ጥያቄ ላይ የኢትዮጵያ መንግሥትና ህወሀት እርስ በርስ ይወነጃጀላሉ። ህወሀት ለጦርነቱ መቀስቀስ ማዕከላዊ መንግስቱን ተጠያቂ ሲያደርግ፣ መንግስት በበኩሉ ህወሀት በሰብአዊነት ላይ የተመሰረተውን የተኩስ አቁም በመጣስ በቆቦ በኩል ጥቃት እንደከፈተ በመጥቀስ ይከሳል። የኢትዮጵያ መንግስት ግጭቱ በሰላማዊ መንገድ እንዳይፈታ እንቅፋት ሆኗል በማለትም ይወነጀላል ህወሀት በሁለቱ ወገኖች ጦርነት መሀል ግን ሰላ ከተማይ ሰዎች እየተጎዱ መሆኑን ሰልፈኞቹ ጠቁመዋል። በቀድሞ አሰብ አስተዳደር ለሰባት ዓመታት የኖሩት ሌላው የትግራይ ተወላጅ ገብረ ተክሌ አብርሃ በኢትዮ ኤርትሪያ ጦርነት ምክንያት ተፈናቅለው ደሴ መኖር ከጀመሩ 25 ዓመት እንደሆናቸው ይናገራሉ። በሰሜኑ ጦርነት ምክንያት ብዙሀን ለጉዳት ተዳርገዋል ነው የሚሉት አስተያየት ሰጭው። ህወሀት ባነሳውን ጦርነት ህጻናቶች አለቁ፣ አገር ወደመ፣ በቃ ተቃጠለ፣ ንብረት ወደመ። ስለዚህ ቧደን ያቀረች አገሪቷ በህወሀት አማካኝነት ነው። አሁንም እያለቁ ነው። ከ18 ዓመት በላይ የነበረውን አልቆ እንደገና ከ12 ዓመት በታች ያለ ነው በላይ ያለ ነው። አሁን ደግሞ የሚገባው ያለ ምንም ሳያውቀው በሐሽሽ እያጤሰ ነው የሚገባ ያለው፣ እና ጦርነቱ ይቁም ነው የምንለው እኛ። ጦርነት ይቁም፣ ሰላም ይፈጠር። ጦርነቱ እየጎዳ ያለው የአንድ እናት ሁለት ልጆችን ነው የሚሉት ደግሞ ከ38 ዓመት በላይ ደሴ ውስጥ መኖራቸውን የሚናገሩት ኪዳን አጽብሀ ናቸው። እዛ የሚሞትም የኛ ነው፣ እዚህ የሚሞትም የኛ ነው፣ የሁላችን የኛ ነው። አይደለም። እንደ አንድ ኢትዮጵያ ነን አንድ አድርገን። ልብ የላቸውም ልባቸው ጠፍተዋልና ልብ ይስጣቸው ለነዛ እኛም ልብ ሰጥተን እዚህ ከአንድ ኢትዮጵያ ሆነን ከቤታችን ወደ ቤታችን እንድንሞት ነው የምፈልገው። ጦርነቱ የስነ ልቦና ጠባሳ ካሳደረባቸው የትግራይ ተወላጆች አንዱ እኔ ነኝ ይላሉ አቶ ይስሐቅ። ሸጋዎቹ ወሎዬዎችና የተቀደሰ ባህል ያለው የወሎ ሕዝብ ጋር ዱር ያለ ጥሮታ ከወጣሁ በኋላ ባለቤቴ ምንሄድ አለች። ከባለቤት የበለጠ የለ እዳልሄድ ከደስ ያለ ከደስ ያልወጣም ወጣ ብዬ ቀርቼ እሷ ሂጃ ትኑር አትኑር፣ አሁን አላቀም አላቀም። የፖለቲካ ድርጅትን ከህዝብ ጋር ማያያዝ ተገቢ አይደለም፣ የሚሉት አቶ ገብሬ በበኩላቸው ትግራይ ከኢትዮጵያ አልተነጠለች፣ ህዝቦቿም ኢትዮጵያን ናቸው ብለዋል። እነ አክሱም ጽዮን፣ እነ አምነ አረጋዊ፣ እነ ደበ፣ እነ አብርሃ አጽብሃ፣ እነ አቡነ አብርሃም፣ ተስዐቱ ቅዱሳን ገብ ናት። ትግራይ ከኢትዮጵያ ደግሞ ተለይታ አታውቅም። ትግራይ የኢትዮጵያ አካል ናት። ባንዴራ አንድ ናት። ሰንደቅ ዓላማ እንኳን በሰማያ ሰማያት የሚዘረጋ ባንዲራ ነው ያላት ኢትዮጵያ። ሶስት አይነት እና ሰላም ይፈጠር ነው ምንለው እኛ። አሁንም ጥያቄያችን ሰላም ይፈጠር ነው። የወሎና አካባቢው ነዋሪም ለትግራይ ተወላጆች ያደረገውን ድጋፍ ሰልፈኞቹ አድንቀዋል። እኔ አስራ ሁለት ዓመት ነው ትግራይ ተወልጄ ያደኩት በአስራ ሁለት አስመራ ነው። ልጆችን አስመራ ወልጄ መጣ በዚህ ሰርቼ አሳደኩ ስምንት ልጅ። አንዳንድ ልብስ ልብሴ ቅያር ነው ይዤ መጣ። ግን ስመጣ እዚህ እኔ ሰርቼ ከማንንም ከደሴው ከትንሹም ከትልቁም ሁኛ ማለት ነው ሰርቼ ልጆችን አድርሻለሁ፣ አግባዳ ሁሉም አግብተዋላሁ። ስለዚህ ነው ከደሴ ኩፋ አላገኘሁም። አሁንም ቢሆን በዕድራችንም በጉርብትናችንም የለየን ሰው የለም፣ አብረና ያለ ነው። ኢትዮጵያ ታሸንፋለች። አሁንም ይኸው ነው። ባለፈው ነሐሴ ዳግም ያገረሸው የሰሜን ኢትዮጵያ ጦርነት በተለያዩ ግንባሮች እንደቀጠለ መሆኑን የተለያዩ የመረጃ ምንጮች ያመለክታሉ። አስቸኳይ የተኩስ አቁም እንዲደረግና የሰላም ውይይት እንዲጀመር ከተለያዩ አካላት የሚቀርቡ ጥሪዎችም በርክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው አመሰግናለሁ። አድማጮች ለምሽቱ የያዝናቸውን እዚሁ ላይ ማጠናቀቃችን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለረቡ ምሽት ያሰናዳውን እዚ ላይ በቃ። ነገ ሐሙስ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የቴክኒክ መሐንዲሱ ቢል ብራድሊ እንዲሁም ሌሎች ዘጋቢዎችና አቀናባሪዎቻችን ጋር በመሆን በዚሁ እንሰናበታለን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ።